ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እኔ ብቻ ነኝ የተሸለሙት ብዬ አላስብም ያው የኢትዮጵያን አትሌቲክስ የኢትዮጵያ አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ያው ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። የሰማነው የአቴንስ እና ቤጂንግ ኦሎምፒክ የብር ሜዳሊያ አሸናፊ አትሌት ስለሺ ስህን ነው። በቅርቡ በኖቫ ኮኔክሽን በተዘጋጀው የተጽዕኖ ፈጣሪ ሽልማትን ላይ ሽልማቱን ከወሰዱ ኢትዮጵያን መካከል አንዱ ነው። በሽልማት ስነ ስርዓቱ ላይ የሚያተኩር መሰናዶ ቆየት ብሎ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ አብታሙ ስዩ እመራለሁ፣ ንጉሥ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። ቅርታ የዛሬ ድምፅና ምስል ቅንብሩን የምትከውንልን ብርሃን ይሉናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በየዓመቱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ አፍሪካውያንን ስኬት ለማውሳት በስራዎቻቸው በጎ ተጽዕኖ የፈጠሩትንም ለማክበር ከሚዘጋጁ የሽልማት ስነስርዓቶች መካከል አንዱ በኖቫ ኮኔክሽን የሚሰናደው የተጽዕኖ ፈጣሪዎች ሽልማት ነው። ከሰሞኑ በሜሪላንድ ግዛት ሲልቨር ስፕሪንግ ከተማ የተከናወነውን የሽልማት ስነ ስርዓት በጨረፍታ እናስቃኛችሁ። በተሰማሩበት መስክ መነቃቃትን የፈጠሩና ለኢትዮጵያውያን ብሎም ለአፍሪካውያን ደማቅ የስኬት አሻራን ያስቀመጡ ግለሰቦችን በየዓመቱ ለማክበር የወጠነው የተጽዕኖ ፈጣሪዎች ሽልማት እሁድ ጥቅምት 3 ቀን 2016 ዩናይትድ ስቴትስ ውስጥ በሲልቨር ስፕሪንግ ከተማ ተከናውኗል። ስነ ስርዓቱን በንግግር ካስጀመሩት መካከል በሜሪላንድ ግዛት የሲልቨር ስፕሪንግ ከተማ ህዝብ ተወካዮች አባል ሴናተር ዊል ስሚዝ ይገኙበታል። ስሜዝ የአፍሪካውያንና የግዛቲቱን ሁለንተናዊ ትስስር በበጎ አንስተዋል። በሜሪላንድ ግዛት ከ54ቱ የአፍሪካ ሀገራት የመጡ ወደ 200 ሺህ ትውልድ አፍሪካውያን ይኖራሉ። በአፍሪካ ዲያስፖራና በግዛቲቱ መካከል በአስር ሚሊዮኖች ዶላሮች የሚገመት የንግድ ልውውጥ ይደረጋል። እጣፈንታችን በባህል በኢኮኖሚ ብቻ ሳይሆን በመንፈሳዊነትም የሚተሳሰረና ዘላለማዊ ነው። የሜሪላንድ ግዛትን ወክዬ በዚህ ስፍራ በመገኘቴ የታላቅ ክብር ተሰምቶኛል። ወደ መኖሪያ ስፍራዬ ቀጠና 20 ሲልቨር ስፕሪንግ ስለመጣችሁም ደስ ብሎኛል። እንኳን እንደናመጣችሁ። የዛሬ ተሸላሚዎች አስገራሚ ግብሮችን በመከወን በሺዎች የሚቆጠሩ ሰዎችን አነቃቅታችኋል። እንኳን ደስ ያላችሁ ለማለት ወዳለሁ በዚህ ምሽት ከእናንተ ጋር መገኘት ለእኔ ትልቅ ክብር ነው። ወደ ዘንድሮ ተሸላሚዎች እንለፍ። ዘንድሮ ላይ በስፖርት ዘርፍ በተለይም በአትሌቲክሱ መስክ ለኢትዮጵያ ብሎም ለአፍሪካውያን የኩራት ምንጭ መሆናቸው ተገልጸው ለክብር ከበቁት መካከል አንዱ የአቴንስና ቤጂንግ ኦሎምፒክ ብር ሜዳሊያ አሸናፊው እና የበርካታ ዓለም ቻምፒዮኖች ድል ተጋሪው ስለሺ ስህን ነው። ስለሺ ከተዘጋጀለት ልዩ ሽልማት በተጨማሪ ከሞንጎመሪ አውራጃ፣ ከአሌክሳንድሪያ ቨርጂኒያ ከተማ አስተዳደር እንዲሁም ከዋሽንግተን ዲሲ ከተሞች መስተዳደሮች የክብር ምስክር ወርቀት ተበርክቶለታል። አትሌት ስለሺ ሽልማቱ የፈጠረበትን ስሜት አጋርቶናል። እንግዲህ እንደዚህ አይነት ሽልማት ያው እኔ ብቻ ነኝ የተሸለሙት ብዬ አላስብም። ያው የኢትዮጵያን አትሌቲክስ፣ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ያው ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። እውቅናም እንደመስጠት ነው እና ለተተኪ አትሌቶች ያው ጥሩ የሞራል መነሳሳያል እና ጥሩ አይነት ማነሳሻ ነው ብዬ አስባለሁ። በኢትዮጵያ የሙዚቃ ዘርፍ ውስጥ አምስት ክፍለ ዘመናትን ለሚጠጋ ጊዜ ደማቅ አሻራ የተዉት የኢትዮ ጃዝ አባት በሚል የሚጠቀሱት ዶክተር ሙላቱ አስታጥቄ በዚህ ዝግጅት ላይ ከተሸለሙት መካከል አንዱ ናቸው። ምንጫቸው ከኢትዮጵያ የሆኑ የሙዚቃ ስልቶችን ከአፍሪካ፣ ከላቲን አሜሪካ እና ከምዕራባውያን ጃዝ ጋር በማስማማት በፈጠሯቸው የጆሮ በረከቶች ዓለም አቀፍ አድናቆትን የተቸሩት ዶክተር ሙላቱ ስራዎቻቸው ለሀሊውድ ፊልሞች ማጀቢያዎች፣ እንዲሁም ካኔ ዌስትና ናስን ለመሰሉ የሂፕሀፕ ሙዚቃ ዘርፍ ከዋክብት ናሙና ስለመሆናቸውም በመድረኩ ተወስቷል። የተሰጣቸው ሽልማት የእርሳቸው ብቻ እንዳልሆነ ተናግረዋል። ይህ ሽልማት የእኔ ሙላቱ ብቻ ሳይሆን የመላው አፍሪካም ጭምር ነው። በባል ረገድ አፍሪካ ለዓለም በርካታ ነገሮች አበርክታለች። ብዙ ሰርተናል። ታላቆቹ የአፍሪካ ሙዚቀኞች ተመራማሪዎችም ጭምር ናቸው። ብዙ ዕውቅና ግን አልተሰጣቸውም። ቢያንስ ግን አሁን ላይ ኢትዮ ጃዝ ዕውቅና እያገኘ ነው። ለዚህም ደስተኛና አመስጋኝ ነኝ። ሙዚቃዎችንና እኔን የደገፋችሁ በአውሮፓ፣ በላቲን አሜሪካ፣ በመላ ዓለም የምትኖሩ ሁሉ አክብሮቴ ልገልጽላችሁ እወዳለሁ። የኢትዮጵያ ሕዝብንም አመሰግናለሁ። በኢትዮጵያ የአቪዬሽን ታሪክ ውስጥ የከበረ ስም ካላቸው መካከል አንዱ ናቸው። የአፍሪካ ግዙፉ አየር መንገድ እንደሆነ የሚነገርለት ኢትዮጵያ አየር መንገድን ለስኬት ካበቁት የድርጅቱ አስተዳዳሪዎች መካከልም ይጠቀሳሉ። አቶ ግርማ ዋቄ በሥራ ዘመናቸው ውስጥ ለሀገራቸውም ሆነ ለአፍሪካ ኩራት የሚሆን ተግባር እንደፈጸሙ ያመነው ሸላሚው አካል ዘንድሮ ላይ የክብር ተሸላሚው አድርጓቸዋል። ከሞንጎመሪ ከአሌክሳንድሪያና ዋሽንግተን ከተማ አስተዳደሮች እሳቸውም የክብር የምስክር ወረቀት ተሰጥቷቸዋል። አቶ ግርማ በዚህ ዕለት ከእሳቸው ቀድመው ለቀጣይ ትውልድ የሚተርፍ ግብር ትተው ያለፉትን አመስግነዋል። ገንዘብ አፈላልገው ኢትዮጵያ አየር መንገድን ለማቋቋም ወረዱ። ስለዚህ መጀመሪያ መመስገን ያለባቸው በዛን ጊዜ ማንም በማያስብበት ጊዜ አየር መንገድ ለማቋቋም የሞከሩት ንጉሱ ናቸው። የኢትዮጵያ አየር መንገድ እኔ አስራ አራተኛ ስም የሆነ አስራ አራቱ ውስጥ የመጀመሪያ ሰባቱ አሜሪካኖች ነበሩ። የሚቀጥሉት ስድስቱ ኢትዮጵያኖች ነበሩ። እኔ ሰባተኛ ኢትዮጵያዊ ነበሩ። ለእኛ ኢትዮጵያ አየር መንገድ እድገት የመጣው እነዛ ከኛ በፊት የነበሩት በሰሩት በመሰረቱት እንጂ እኛ ለቤታችን በሰራ ነው ስላልሆነ እነኛ ከኔ በፊት የነበሩ ሲኢኦዎችና ማኔጅመንቱ ጠቅላላ ሰራተኛው የዚህ የሽልማት ተቀባይ ነው ከኔ ጋር። በዘንድሮው የአፍሪካ ተጽዕኖ ፈጣሪዎች ሽልማት ለክብር የበቁት የምድራችን ፈጣን ሯጮች ቤተሰብ በሚል የሚታወቁት የዲባባ እህትማማቾችም ናቸው፤ ጥሩነሽ፣ እጅጋየው፣ ገንዘቤ፣ ሜላትና አና ዲባባ። ለኢትዮጵያ በኦሎምፒክ አደባባይ አራት ወርቅ ሁለት ብር ሶስት ነሐስ ሜዳሊያዎችን በተለያዩ ዓለም አቀፍ ቻምፒዮኖች ደግሞ አስራ አምስት ሜዳሊያዎችን አምጥተዋል። አትሌቲክሱ ዓለም ስኬታቸው የብዙ ኢትዮጵያንና አፍሪካውያን የንቃትና የኩራት ምንጭ ስለመሆኑም መሆኑም ተወስቷል። የፈጣኑ ቤተሰብ አባላት ስሜታቸውን በመድረኩ ላይ አጋርተዋል። በጣም ደስ ብሎኛል። በዲባባ ቤተሰብ የመጀመራችን ነው። በጣም ነው የምናመሰግነው በከልብ

ሳይንስ ብለኛል። በጣም በጣም የዚህ ሽልማት ስነ ስርዓት አዘጋጅ ኖቫ ኮኔክሽን የተባለው መቀመጫውን በዩናይትድ ስቴትስ ያደረገ ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ መሰሉ ሽልማት የቀደሙት ባለውለታዎችን ከማክበር ስኬታማ ሰዎችን ከማጉላት በዘለለ ተተኪ ትውልድን በማንቃት ረገድ ያለውን ፋይዳ አውስተዋል። መስማት፣ ማዳመጥ፣ መማር፣ ማንበብ። እነዚህ ሰዎች ለደረሱበት ደረጃ ለመድረስ ተግተው ሰርተዋል፣ አንብበዋል። ፈጠራ የታከለበት እና ቦልድ በምንለው ጨክና ያለ አካሄድ ሄደው ነው ለደረሱበት ደረጃ የደረሱት። ጋሽ ሙላቱ ኢትዮጃዝ የማይባልበት ሰዓት ላይ ኢትዮጃዝ ብሎ ተነስቶ ነው። ፓዮነሮ ነው፣ ብቻውን እየታገረ ያለው ጋሽ ግርማ፣ ምንም ቢሆን እሳቸው እንዳሉት ሃምብል ሆነው ከቀድሞቸው የሰሩ ሰዎች ቢኖሩ የእሳቸው ፈጠራ የተሞላበት አስተዳደር ነው። አየር መንገዱ እዚህ ደረጃ ላይ ያደረሰው እነ ጥሩ የቱሪ ናቸው። ያየነውን ያህል ሜዳ ላይ አግኝተዋልና ከጥሩ ከመስራት ታታሪነት ጋር ትሁት መሆን ጋር አብሮ የሚሄድ ነገር ነው እና የሚመጣውም ትውልድ ከነሱ ብዙ ነገር ሊማር ይገባል ባይ በዚህ የክብርና የሽልማት ምሽት ላይ በርካታ ታዋቂ ትውልድ ኢትዮጵያውያንም ተገኝተዋል። ከእነዚህ መካከል አንዱ ከ1988 እስከ 1998 የጎርጎዛያኑ ዘመን ድረስ የዓለም ማራቶን ክብረ ወሰንን ለ10 ዓመታት የተቆጣጠረው አትሌት በላይነህ ድንሳሞ ነው። ስለ ሽልማት ስነ ስርዓቱ ቀጠዩም ብሏል። ዛሬ የተካሄደው ሽልማት ላይ የጀግኖች አትሌቶች ጥሩነሽ ዲባባ ስለሽም ቤተሰዋል ይቶቿ ሁሉ ሲሸለም ይሄ በዓለም አደባባይ የተሸለሙበት አሁን ደግሞ በኢትዮጵያኖችና በኢትዮጵያኖች አዘጋጅነት ይህንን እውቅና መስጠት መሸለም ሞራል ነው። ለእነሱም ለሌሎች ለሰሚሰሙት ነው የሚሆነው። ሌላ ደግሞ ሀገራችን ትልቅ አስተዋጽኦ ያደረጉ ሀገራችን ያገለገሉ ጋሸ ግርማ ዋቄ፣ ጋሸ ሙላቱ ይህን በሙዚቃ ዙሪያ ያሉ ሰዎች የሰሩት ሀገራቸው ያበረከቱት ይህ ሁሉ እንዲሁ እንዳይቀር በዚህ በእድሜያቸው ሰሬሱ ሽልማት እውቅና መስጠት በጣም የሚያኮራ ሌላ ኢትዮጵያኖችን የሚያበረታታ ሆነው ነው ያገኙት። በጣም ደስ ብሎኛል። በቀደሙት ስኬታማ ሰዎችና ና በቀጣዩ ትውልድ መካከል የእውቀትና የልምድ ሽግግር የመኖሩን ጠቀሜታ የሚያወሳው አንጋፋው አትሌት በላይነህ ዲንሳሞ እሱም በበኩሉ ኃላፊነቱን ለመወጣት የሕይወት ታሪኩ የተሰነደበት መጽሐፍ ለንባብ ማብቃቱንም ነግሮናል። ከዛ በጠር ወጥቼ ፌዴሬሽን ደርሼ አገረን ብሔራዊ ከገባው በሶስተኛ ዓመት ነው አለም ክብር የሰበርኩት። ይህን የጻፍኩት ልምድ የእኔም የሌላም ጀግኖች አትሌቶቻችን ታሪክ ተመሳሳይ ስለሆነ የወጣቱ ትውልድ አሁን ላለው ለሚመጣው የበለጠ እኔ ያው ትንሽ መጽሐፍ ለዚህ አግዞን ይህ ከበቃው እኔ የጻፍኩት መጽሐፍ ብዙዎቹን አትሌቶች ብዙዎቹ ራጮች ኖት አትሌቶ ብቻ ሳይሆን የትኛም ሙያ ያሉ ተማሪም ቢሆን ዓላማ፣ ጽናት ጠንክሮ ካጠና ጠንክሮ ከሰራ ወደ አሰበበት ቦታ መድረስ እንደሚቻል እንደማይከለክለው፣ ዓላማ ጽናት እንደሚያስፈልገው መልእክት ለማስተላለፍ ነው። ዋና ቁልፍ ነገር መጽሐፍ የጻፍኩት። የተጽዕኖ ፈጣሪዎች ሽልማት ከአውሮፓውያኑ 2019 ዓ ም ጀምሮ የሚከናወን ዓመታዊ ምርሃ ግብር ሲሆን በእስካሁኑ ቆይታው የዘንድሮዎችን ተሸላሚዎች ሳይጨምር በጎ ተጽዕኖአቸውን ጠቅሶ አስር ግለሰቦችን መሸለሙ ይታወሳል። በአሜሪካ ድምፅ ሀብታሙ ስዩም። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ከሚኖሩ ተማሪዎች ጋር የምናደርገው ቆይታ ይኖረናል። ሳሮን ክብካባውና እድላዊት ጋርደው በሜሪላንድ ዩኒቨርሲቲ ባልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዚደንትና ምክትል ፕሬዚደንት ናቸው። ማህበሩ ከመቶ በላይ ንቁ አባላት ያሉት ሲሆን በአእምሮ ጤና፣ በባህል ትስስር እንዲሁም ማህበረሰብ አገዝ በሆኑ መርሃ ግብሮች ላይ ይሳተፋል። ኤደን ገረመው ከተማሪ ማህበሩ መስራቾች ጋር ቆይታ አድርጋለች። በመቀጠል ይቀርባል። ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ አላማዎችን በማንገብ ቀድሞንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩም እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ ዕድላዊት ጋረደው። ዛኞች ኮሌጆች እዚህ አሜሪካን ውስጥ በአብዛኛው ላይክ የነጭ ወይም የተለያዩ ላይክ የሌሎች ኤትኒክ ግሩፖች ነው ዳምነት የሚያደርገው እና እኛን የሚመስሉ ሰዎች ብዙ ላይክ እናገኛለን ብለን አላሰብንም። ትቢያነስ እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን። እኛ ከኛ በፊት ለብዙ አመታቶች የነበረ ኦርጋናይዜሽን ነው፣ ግን በእኛ ፍሬሽመንት አመታችን ላይ ይሄን ክለብ አላየነው። ብዙ ኢቨንት ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም እና የተለያዩ ሌሎች ትምህርት ቤቶች ግን ሲያደርጉ እናይ ነበር። ና ወደ እነሱ የሄድን ምንድን ነው እንሳተፋለን፣ የእነሱን ኢቨንቶች እንሳተፋለን እና ሁሌ ስንመለስ እናስባለን ለምን ላይክ የኛ ካምፓስ እንደዚህ አይኖረው? ለምን እንደዚህ ነ ከዚህ ካምፓሳችን ላይ በጣም ከሌሎች ትምህርት ቤቶች ሩቅ ነው። ረጅም ሰዓት የነዳን ላይክ ወደ ዩኤምዲ ኮለጅ ፓርክ ወይም ደግሞ ታውሰን ምናምን ረጅም ሰዓት እየሄድን? አተንድ እናደረግና በጣም ደስ ብሎ እንመለሳለን እና የኛ አለም እንደዚህ የለውም ብለን እናስብ ነበረ። ይሄ ነገር ታዲያ ሀሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንን ባህል የሚያንጸባርቅና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዚዳንት ናት። ኢትዮጵያንና ኤርትራን ለማካለል የፈለግነው ምክንያት ምንድን ነው? ባህላችን አንድ ነው ነው ሁለትም ሁለት ዲፍረንት አገሮችን ብንሆንም ራሱ ነጋገራችንን ሪሌሽንሽፕ ቤተሰባቻችንንም አንድም ናን መጀመሪያም አንድም ስለነበርን አሁንም ባህላችንም አንድ ነን ብለን እና ጥሩን ጥሩን ነገር ወሳስደን ለመንበሪያቻችን ሁሉ ማዘጋጀት ጀመርን እና ደግሞም የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ አፍሪካን ካንትሪ የሚመጡት ልጆች አሉ፣ እዚህ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ የሚል ሁሉ እየተሳተፉ ጥሩን ጥሩን ነገር እያዩ የሚመጡ ማለት ነው። ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች። የኢሳ የኛ እንደ በቃ ህልማችን ምንድን ነው? በየሳምንቱ አት ሊስት ሁለት ሰዓትም ቢሆን የኛጋ ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም ይባል እንትን ዲስከሽን ቤስ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን ው ሃይምሯችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ? ምናምን ብለን በየጊዜው ቡና ታይም እድሽን እያልን እየቀያየርን በቃ እንደዚህ እንደ ጥያቄና መልስ ምናምን እንድንጠይቃቸው ጥሩ ናችሁ፣ የት ናችሁ ብለን እናስካሄዳለን ማለት ነው እና እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን። ትላልቅ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ወይም አድቫንስ አርገን ቀኑን እንትን ሰት አርገን ፕሮሞት አርገን ይመጡና ወይም ካሪር ኔትወርኪንግ ኢቨንት ይሆን ይሆናል። ካሪር ኔትወርኪንግ ስተረጉሞ ምን ይሆናል? የስራ ትስስር የሰራ ተለሰሰር አይነት ዝግጅት እናደረገውና ቬሪየስ ፕሮፌሽናልስ ዶክተርን ቢሆኑ ሎየሮች ቢሆኑ ምናምን ከዚህ በፊት ላስት ስፕሪንግ ሰመስተር አዘጋጅተናል። ማህበሩ በአሁኑ ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በዓመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል ፕሬዚዳንት እድላዊት ታስረዳለች። ዘጋጅቶት ነበራችሁ፣ ራሳችሁን ስታስተዋውቁ ነበር እና የተለያዩ የገቢ ማሰባሰቢያዎች እንደምታደርጉ ላይ ችያለው። እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁ እና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? እሱ ንገብ። መጀመሪያ ስንጀምር ቅድም እንዳልኩት አብዛኛው ፈንድ ሪዞቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወጌውነት ዝግጅት ለማድረግ ስናስብ ዝግጅቱ ምንድነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ እነፍ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀመርናል። አዲስ ነገር የጀመር ነው፣ እዛ ቫለንቲር ማድረግ ነው። የተለያዩ ምንድነው እ ስራ ነው። ስቴዲየሞች ምናምን የሄደን ኮንሰርት ወይም ደግሞ የኢትዮጵያ ፉትቦል የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን ከስምንት እስከ አስር ሰዓት ሊሆን ይችላል። ስራው ከባድ ነው ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲር እንዲያደርጉ ላይ እናበረታታቸዋለን። ማህበሩ በአሁን ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ በዋሽንግተን ዲሲ እና አካባቢው ያለ በኢትዮፕያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራውያን ሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን ኖቨምበር አስራ ስምንት ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግጅት ልናደርግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አርገን ልንደግስ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ ሾሽላ እንትን ቀጥሎ እንደ ጥሎሽ አይነት የዛን ሾ አርገን ልናዘጋጅ ነው። ርሶስ ረ ጀምረናል። ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት የኢትዮ የኤርትራውያን የዩኒቨርሲቲ ተማሪዎች ማህበራት እጣ ፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን እናመሰግናለው። አሁን የዓለም መነጋገሪያ ወደ ሆነው የእስራኤልና ሐማስ ግጭትና ቅና ትውልድ የኢትዮጵያዊቷ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም ማለዳ በእስራኤል ላይ በሰነዘሩት ድንገተኛ ጥቃት እንደተገደለች ቤተሰቦቿ ለአሜሪካ ድምጽ ድምፅ አስታውቀዋል። ሥርዓተ ቀብሯም ባለፈው እሁድ መከናወኑ ተገልጿል። መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮ ኤድና በተጨማሪ ወደ ሰባት የሚደርሱ ቤተ እስራኤላውያን በጥቃቱ እንደተገደሉና ከባድ የአካል ጉዳት እየደረሰባቸውም እንዳሉ የሟቿ አጎት አቶ ለማ ለአሜሪካ ድምጽ ተናግረዋል። አስመማዋ የነው ቀጣዩን አሰናድተዋል። ትውልደ ኢትዮጵያዊ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ ም በእስራኤል ላይ ባደረሱት ድንገተኛ ጥቃት ከተገደሉ ቤተ እስራኤላውያን መካከል ናት። ታዳጊውና ወደ እስራኤል የመጣችው ኤድና መልካሙ በደቡባዊ እስራኤል ከጋዛ በቅርብ ርቀት በምትገኘው ኦፋቂም ከተማ ከቤተሰቦቿ ጋር ትኖር እንደነበረ አጎቷ አቶ ልማ ልጅሻ ለአሜሪካ ድምፅ ተናግረዋል። በወቅቱም ከስራ ቦታ ወደ ቤቷ እየተመለሰች ባለችበት ወቅት መገደሏን አቶ ልማ ተናግረዋል። ስፍቷን ጨረሳ ስትመለስ ያው መንገድ በገጠሟቸው ተኩሱ ውስጥ እሷን ብቻ ሳይሆን በርከት ያሉ ሰዎች ከወፋቂም በገደሉበት ወቅት ነበር የተጎዳች። እንግዲህ ያወቅን ቅዳሜ ጠዋት በምሳይል መተኮስ ጀመሩ። ሁለን ጊዜ እንደሚተኮሱ በግርም እንደገና ወደ እስከተለያዩ ድረስ መተኮስ ጀመሩ እንትኖችን። ስለዚህ ወዲያው እንደገቡ ታወቀ። አንዳንድ የህብረት ስራ ከተሞ- ማህበሮች፣ እና ከተማዎች እንደተጠቁና ወሬ ተጀመረ። ከዛ በኋላ ወዲያውን እኛ ደግሞ ህቤት ስትዘገይ እናቷ ደውላ አይ ልጄ ዘገየች ብላ ተደውልልኛለች። አይዞሽ እንግዲህ ወይ ጋር ልተዘግቶባት ይሆናል ምናምን እያለ እያረጋጋን ቆየን። ከዛ በኋላ መኪናዋም ተመቶ አገኘነ። ከተወሰነ ሀን ሙሉ ቀን አላወቅንም፣ ግን ከሁኔታው መረዳት ጀምርነበት የጤና እንዳልሆነ። ትልቁ ስጋታችን የነበረ እስከነ መኪናዋ ምናልባት በህይወትን ወሰዷት የሚል ነበር። ስለዚህ ለበበነገታው እሁድ ጠዋት ከሰፈሩ አካባቢ ልትደርስ ስትል መኪናው ተገኘ በብዙ ጥይት በቃ አወቅነ፣ እንዳልወሰዷትና ማክሲሞም ቆስላ ትኖራለች የሚል ትልቅ ተስፋ አርገን ነበር። ከዛ በኋላ ደግሞ ሁለት ሶስት ቀን እያየነው ስንሄድ እሱ ሳይሆን ቀረ። ከዛ በኋላ ለእናቲቱ ገና እያጣራን ነው፣ ሆስፒታል እየፈለግናት ነው እያለ ቤተሰብ አቆየ። ነው እንግዲህ ከሰባት ቀን ጀምሮ፣ ቅዳሜ ጀምሮ እስከ እሑድ አሁን፣ ቅርብ ባለፈው እሑድ ብቻ ነው የተረከብነው። በ አርባ አራት ዓመቷ ሕይወቷ ያለፈው ወይዘሮ ኤድና መልካሙ የሦስት ልጆች እናት እንደነበረችም ቤተሰቦቿ ገልጸዋል። ቤተሰቦቿን ለማስተዳደርም የግሌ የንግድ ስራዎችን ጨምሮ በልዩ ልዩ ስራዎች ላይ ተሰማርታ እንደነበረ የሚናገሩት አቶ ለማ ልጅሻል፣ ሐዘኑም የበረታ ነው ይላሉ። እናቷ ብቻ ሳይሆን አካባቢ ወንድሞቿ፣ ቤተሰቦቿ ና ሁላችን ቤተሰብ ብቻ ሳይሆን በኤድና የማያዝን ሰው የለም። ልጅቷ ላይ የተለየ ባህሬ ነው የነበራት ለወላጆቿ፣ ለወንድሞቿ፣ ለእህቶቿ፣ ለቤተሰቦቿ ብቻ ሳይሆን ለአካባቢዋና ላሳደጋት ህዝብን ከፍተኛ ትህትና ያላትና መተባበርና መርዳት ጥሩ እናት፣ የሶስት ልጆች እናት፣ ጥሩ እናት፣ ጥሩ ሚስት፣ ስለባሏ በዚህ በጭሩ ቀረሽ እንጂ በጣም የተለየሽ ልጅ ነበረች። ከቤተሰቧ በዚህ ተምራ አይሱትም ትምህርቷን አጠቃካ በተለያዩ የኮስሜቲክ ስራዎች የንግድ ስራዎች እንዲሁ ደግሞ በተጨማሪ ከተወሰነ አንድ ድርጅት በአካል ችግር ያለባቸው ልጆች ድርጅት ውስጥ ነበር የምትሰራ እና ሌሊት ከዛ ትሰራለች፣ ቀን የግል ድርጅቷን እንትን ትላለች። ለዛም ነው ከመሀል ሀገር ለቃ ወፋቅን ቤት ገዝታ ቤተሰቦቿን አደራጅታ ልጆቿን ቆንጆ ትምህርት ጠ እያስተማረች በሩጫ በነበረችበት ነው እና ልጅቷ በባህሪዋ የስራ ሰው በማን በፈለከው ስትገልጻት የተለየች ነበረች። ስራ ተቀብሯ ባለፈው እሑድ መከናወን የገለጹት አቶ ለማ ወቅቱም ከስራ ቦታ ስትወጣ በድንገተኛ ጥቃቱ ልጆቿ እንዳይጎዱ ለመጠበቅ ስትል ራሷን አደጋ ውስጥ ስለመጣሏም የስራ ባልደረቦቿ በቀብሯ ወቅት መናገራቸውን ገልጸዋል። ስራ እንዳደረች ተኩስ ሲተኮስ ሚሳይል መተኮስ ሲጀምሩ ደየቤቱ የሚተኩሱት የለ አሁን ቸኩላ ትወጣለች። እንዲያውም ከቀብሩ ሲናገር የስራ አስኪያጁ የምትሰራበት ቦታ ተያቲጅ እንዳየተባለች ነው ልጆች ብላ ኖሩት አይወጣች ትንሽ እኳ አምስት ደቂቃ ብትቆይ ሊያመልጣት ይችል ነበር። አሁን ከምትሰራበት ስራና ወደ ቤቷ የአስር ደቂቃ ድራይቭ ነው። አሁን ደንግጣ ወጣ ስትሄድ ቀጥታ መንገድ ላይ ታኮሱበት ከነበረ ሄዳ ትገባለች። አንድ ሰው ይነግረኛል፣ አንዲት ልጅ በኋላዋ ነበረች ስታይ ተኩሱ ተመልሳ አምልጣለች። ሌላ እሷ ሄዳ ቀጥታ ከዛች አካባቢ ከነበሩ ሰዎች ወደ ሰባት ስምንት ሰዎች ነው የገደሉ፣ ውጭ ቁጭ ያሉትን የሚያልፉትን። አሁን እዛው ላይ ነው ሄዳ የተኩሱበት ከነበረ ቦታ ማለፊያዋ ዋ ነው። እዛው ላይ ነው ሄዳ የገባች እና ትንሽ ከስራዋ እኳ አንድ አምስት ደቂቃ ምናልባት ብትቆይ ኑሮ ታልፈው ነበር ተብሎ ይታሰባል። ወዲያው ተኩስ ሰማይ ምሳኤል ሲሰዱ ወደ ከተሞች ልጆች የቤት ናቸው ብለ ቸኩላን ያወጣቸው መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮ የድና በተጨማሪ ወደ ሰባት የሚጠጉ ሌሎች ቤተ እስራኤላውያን በጥቃቱ መገደላቸውንና ከባድ የአካል ጉዳት የደረሰባቸውም እንዳሉ አቶ ለማ ተናግረዋል። የአሜሪካ ድምፅም ባለፈው ሳምንት በዚህ ጥቃት ልጃቸው የተገደለባቸውን ቤተ እስራኤላዊ የተመለከተ ዘገባ ማድረሱም የሚታወስ ነው። አስረኛ ቀኑን የያዘው የእስራኤልና የአማስ ግጭት አሁንም መቀጠሉ የተገለጸ ሲሆን ዛሬ ከሐማስ በኩል የሚተኮሱ ሮኬቶች ከዚህ ቀደም ከነበረው እየቀነሱ መምጣታቸውን አቶ ለማ ልጅሻን ለአሜሪካ ድምጽ ተናግረዋል። ሮኬቶቹ እስከ ትላንትና ትንሽ በርታ አድርገው ሺ ተኩሶ ነው፣ ግን እንደመቀዝቀዝ ብሏል። ግን ውጊያው ቀጥሏል። መከላከያ ሰራዊቱ ገብቷል ወደ ጋዛ። ከቦነ ያለ በአየር ከፍተኛ ጥቃት እየደረሰ ነው ምክንያቱም መንግስት ካቢኔው የወሰነው እንግዲህ ከሀማስ ጋር በህይወት ማስቀረት ማለት እንደገና አምስት ስድስት አመት ወይ በየአመቱ አደጋ ስለሆነ ለህዝቡ የመጨረሻው ኦፕሬሽን ነው። ሀማስ በጠቅላላ እስራኤልን ሊያሰጋ በማይችልበት ሁኔታ ወይም ወታደራዊ ቤዙ ጠፍቶ የፖለቲካ ባህሪውም ጠፍቶ ጠቅላላ ሀማስ የሚባለውን በእስራኤል እንግዲህ እጁ ሊሰነዝር በማይችልበትና አስጊ በማይሆንበት አለ ምክንያት ምክንያት ለመፈጸም ለማጠቃላይ ለመደምሰስ የተዘጋጀ ኦፐሬሽን ነው። ከፍተኛ የሆነ ውጊያ ያለ እንትን አለ በየአየር ጊዜው የአየር ድብደባ ነው ያለ። አካባቢው ግን በወታደር በታንኮች ተከቧል። ጋዛ በሀማስ ታጣቂዎች ድንገተኛ ጥቃት አንድ ሺ ሶስት መቶ ዜጎቿና የውጭ ሀገራት ዜጎች መገደላቸውን ተከትሎ እስራኤል ባጸፈው ባደረገችው በመቶ የሚቆጠሩ የአየር ድብደባዎች ከ2800 በላይ ፍልስጤማውያን ህይወታቸውን አጥተዋል። እስራኤል ጋዛንም ዙሪያ መለስ በመክበብ የተቀናጀ የእግረኛ ውጊያ ለማካሄድ በሚሊዮን የሚቆጠሩ ነዋሪዎች ከሰሜን ጋዛ ለቀው እንዲወጡም የጊዜ ገደብ አስቀምጣለች። ጋዛ ታንቃት ይዛለች። ውሃ፣ ምግብና መድኃኒት በቅርቡ ያልቃል ሲሉ በተመድ የፍልስጤማውያን ፍልሰተኞች ወኪል እውድለት አስታውቋል። በጋዛ ሆስፒታሎች ውስጥ ያለው ሁኔታ አስከፊ መሆኑንም አንድ ሐኪም ለቪዮኤ በላኩት የድምፅ መልእክት አስታውቋል። አሜሪካ በበኩሏ ከእስራኤል ሐማስ ጦርነት ለሚሸሹ ንጹሐን ዜጎች ጥበቃ እንዲደረግ ማሳሰቧም ይታወቃል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ።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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። እንዲሁም ተመልካቾቻችን ለዛሬ ያዝናቸው መሰናዶዎች እየተጠናቀቁ ነው።